ጤና ይስጥልኝ አድማጮች እንደምንሰነበታችሁ። ከከፍተኛ የትምህርት ተቋማት የሚወጡት ምሩቃንና ስራ የማግኘት እድላቸው የተሰኘው ጉዳይ የዛሬው የውይይት ርዕስ ነው። በዚሁ ውይይት ላይ እንዲሳተፉ ከአዲስ አበባ ሶስት እንግዶች ጋብዘናል። እነርሱም አቶ መሐመድ ሰይድ በፌዴራል ሲቪል ሰርቪስ የኮሚኒኬሽን እና ዓለም አቀፍ ግንኙነት ዳይሬክቶሬት ዳይሬክተር፣ መምህር ባህረ ገብሩ በመቀሌ ዩኒቨርሲቲ የምጣኔ ሀብት መምህር፣ እንዲሁም አቶ ሙሼ ሰሙ የቀድሞው የኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ ፕሬዝደንትና የባንክ ሰራተኛ ናቸው። እንግዶቻችን ለውይይቱ ዝግጁ በመሆናችሁ ከልብ አመሰግናለሁ። በኢትዮጵያ ከሚገኙት ከሰላሳ 30 ከሚበልጡት የመንግስትና በብዛት ከተከፈቱት የግል ከፍተኛ የትምህርት ተቋማት በየአመቱ በተለያዩ ሙያዎች እየሰለጠኑ የሚወጡት ምሩቃን ቁጥር በተለይ ካለፉት ዓመታት ወዲህ እየጨመረ ሄዶ ዘንድሮም በግምት ከዘጠና ሺህ የሚበልጡ ተማሪዎች ተመርቀዋል። ከ17ና ከዛም በላይ ዓመታት ትምህርት ተከታትለው የጨረሱት ምሩቃን ይኸው ይዘውት የወጡት ክህሎት ጥሩ ሥራ እንደሚያስገኝላቸውና የተሻለ ኑሮ እድል ከፋች አድርገው ይመለከቱታል። ይሁንና ገሃዱ እንደ ጠበቁት ሆኖ እንዳላገኙት ብዙዎች በቅሬታ ይገልጻሉ። በሰበቡም በወጣቱ ዘንድ በአሁኑ ጊዜ ከፍተኛ የሥራ አጥነት መጠን ይታያል። አቶ መሐመድ ሰይድ ተመራቂዎችን ወደ ስራው ዓለም የሚቀላቀሉበትን ሁኔታ ለማመቻቸት በመንግስት በኩል ምን እየተሰራ ነው? አመሰግናለሁ። እንግዲህ ቀደም ብለሽ አንቺም እንደገለጥሽው በሀገሪቱ ውስጥ በተለይ ከሀያ አመት በፊት ያልነበሩ ከሶስት የማይበልጡ ከፍተኛ የትምህርት ተቋማት ነበሩ። በአሁኑ ሰዓት ከሰላሳ በላይ የከፍተኛ ትምህርት ተቋማት የዜጎችን አቅም ለማጎልበት የሚያስችል በተለያዩ የትምህርት መስኮች የተለያዩ ስልጠናዎችን ይሰጣሉ። በዋነኛነት የመንግስት ኃላፊነት በመንግስት የአቅም ግንባታ ስትራቴጂ እና ፕሮግራሞች ላይ በግልጽ ተቀርጾ እየተተገበረ ከመሆኑ ጋር ተያይዞ የዜጎችን አቅም የማጎልበት ስራ ነው መንግስት የሚሰራው። የግል የከፍተኛ ትምህርት ተቋማትም አሉና ከነዚህ የሚወጣው የሰው ኃይል ገበያው በሚፈልገው የስራ መስክ የመሰማራት እድሎች አሏቸው። እንግዲህ ቀደም ሲል እንደሚታወቀው ከሀያ አመት በፊት ባለፉ ስርአቶች ከሶስት የማይበልጡ ዩኒቨርሲቲዎች አሉበትና ዩኒቨርሲቲዎቹም የሚያስመርቋቸው ተማሪዎች ቁጥር በየአመቱ ከሶስት ሺህ የማይበልጥ እና ከዚያም በታች የነበረበት ሁኔታ ነው ያለው። ምን በቀጥታ ወደ ሲቪል ሰርቪሱ የሚገባበት ሁኔታ ነበረ። ከቁጥሩ አነስተኛ መሆን አንጻር ታች ነው ግን በአሁኑ ጊዜ በእነዚህ ከፍተኛ የትምህርት ተቋማት የሚመረቀው የሰው ኃይል በቀጥታ በመንግስት በተለይም በአስፈጻሚው መዋቅር ውስጥ ይቀጠራል ማለት አይደለም። የተለያዩ የስራ እድሎችን ነው መንግስት እያመቻቸ ያለው ከፌዴራል እስከ ታችኛው የአስተዳደር እርከን ድረስ። ይህም ሲባል በመንግስት መስሪያ ቤቶች ውስጥ እነዚህ ምሩቃን አይቀጠሩም ማለት አይደለም። በየጊዜው ከሀገሪቱ እድገት ጋር ተያይዞ የገበያው ፍላጎት አለ። ያ የገበያ ፍላጎት መሰረት አድርጎ በመንግስት ተቋማት የሚቀጠሩ በርካታ ሙያተኞች ይኖራሉ። የአመቱ ስለዚህ መንግስት የተለያዩ የስራ እድሎችንም ከዛ ጎን ጎን በአነስተኛ እና ጥቃቅን ከመንግስት ተቀጣሪነት ወጣ አለመልኩ ራሳቸውን ስራ ፈጥረው ተገቢውን ስልጠና፣ የብድር አገልግሎት፣ የመስሪያ ቦታ እና ሌሎችን የማማከር አገልግሎቶችን በመንግስት በኩል እንዲያገኙ እየተደረገ በርካታ ምሩቃን ከመንግስት ተቀጣሪነት ይልቅ በአጭር ጊዜ ሀብት የሚያፈሩበትን ሁኔታ እየተመቻቸ ያለበት ሁኔታ ነው ያለው። አቶ ሙሼ በተማሩበት የሙያ ዘርፍ በሀገር ግንባታ ላይ የበኩላቸውን አስተዋጽኦ ያበረክታሉ ተብለው ተስፋ የተጣለባቸው የዩኒቨርሲቲና የኮሌጅ ምሩቃንን ስራ የማግኘት እድል በወቅቱ እርስዎ እንዴት ያዩታል? መጀመሪያ አንድ መሰረታዊ ሀሳብ ላይ መግለጽ ሚገባኝ ነገር ያለ ይመስለኛል። ኢትዮጵያ እንግዲህ የዜጎቿ ቁጥር አሁን ዘጠና ሚሊዮን እና ከዛ በላይ እንደሆነ ነው የሚገለጸው። ከዚህ ውስጥ ደግሞ ግማሹ ወጣት ነው። ይህን ያህል ማህበረሰብ ያቀፈ ሀገር ዘጠና ሺህ ተማሪ ማስመረቁ ብዙም የሚደንቅና የተለየ ነገር ሆኖ መታየት አለበት ብዬ አላምነው። ወደ ኋላም ተመልሶ ያለፉትን ስርዓቶች እዚህ ውስጥ ማምጣት የሚጠቅምም አይመስለኝም። ምክንያቱም ያለፈ ስርዓት አልፏል። ያ ስርዓት ማለፉ ብቻ አይደለም፣ ሀያ ሶስት አመትም ሆኖታል እና ትኩረታችን መሆን ያለበት ወደፊት ስለ የሚሆነው ነገር ነው። ትምህርት እንግዲህ በመሰረተ ሀሳብ ዜጎችን በእውቀት የማነጽ እና ለስራ የማዘጋጀት ግብን መሰረት ያደረገ ነው። ይሄ ግን ማዕከል ከሆነ ዜጎች፣ ቅድም አቶ መሀመድ እንዳሉት መንግስት ስራ እያመቻቸላቸው እና መንግስት ሁሉንም ነገር እድሉን እየፈጠረላቸው የሚቀጥሉበትን ስነ ልቦና ይዘው እንዲወጡ ከተደረገ፣ ዜጎች በራሳቸው ራሳቸውን መለወጥ የሚችሉበትን እድል እንዲፈጥሩ ሁኔታዎች የተመቻቸበት እድል የለም ማለት ነው። ምክንያቱም መንግስት ከዜጎች አኳያ ሲታይ በቂ ጉልበትና አቅም አለው ማለት ማለት አይቻልም። በቂ ጉልበትና አቅም ያለው ዜጎች ጋር ነው። በገንዘብም በሙያም በሰው ኃይልም ስናወዳድረው መንግስት ከዜጎች በሚገኝ ሪሶርስ ላይ የተመሰረተ ተቋም ነው እና ዜጎች ትምህርትን ሙያን ቀስመው ከወጡ በኋላ ስነ ልቦናቸው በስራ ፈጠራ የዳበረ፣ በቀላሉ ወደ ስራው አለም ገብተው ራሳቸውንም ህይወታቸውንም መለወጥ የሚችሉ ሆነው እንዲዘጋጁ ማድረግ የዚህን ሁሉ ችግር ይቀርፋል ብዬ አምናለሁ። ግን ኢትዮጵያ ውስጥ ትምህርቱ እየተሰጠ ያለበት መንገድ አንደኛ በጣም እጅግ አስጨናቂና አስቸጋሪ በሆነ ሁኔታ ነው። በቂ የመምህራን አቅርቦት የለም። ቅበላው ሰፊ ቢሆንም ዩኒቨርሲቲ ተጫዋቾቹ ትምህርትን በቀላሉ ቀስመው ወጥተው ራሳቸውን ለሙያ እንዲያዘጋጁ የሚያግዝ አይደለም። ስለዚህ ሁል ጊዜ ስራ ፈላጊዎች ወይንም ስራ ያለበት ቦታ ተመላላሾች ናቸው እንጂ የሚሉት ባላቸው አቅም ባላቸው ሪሶርስ ስራን ለመፍጠር የተለየ ነገርን በኢኮኖሚ ውስጥ ለማምጣት የተዘጋጁ አይደሉም። መምህር ባህረ፣ የስራ ገበያው ፖሊሲ የአዲሶቹን ምሩቃን ፍላጎት የማስተናገድ ብቃቱ ምን ድረስ ነው ብለው ያምናሉ? ከተመራቂው ቁጥር ጋር ሲታይ የሀገሪቱ ስራ የመፍጠር አቅም ምን ያህል ተመጣጣኝ ነው? ተመጣጣኝነቱን ከመናገሬ በፊት የመንግስት አቅጣጫን አስመልክቼ የሆነ ነገሮችን ማንሳት እፈልጋለሁ። እንግዲህ ሁላችን እንደምናውቀው በአሁኑ ሰዓት የመንግስት አቅጣጫ ፈጣን ፍትሐዊና ቀጣይነት ያለው ኢኮኖሚያዊ እድገት ለማምጣት ድህነትን መቀነስ ነው። ድህነት ለመቀነስ መንግስት ባተጂ ፖሊሲና እቅድ ነድፎ እየሰራ ነው። በዚህ ስራ መሰረትም ላለፉት አስር ዓመታት ኢኮኖሚያችን በአማካይ በአስር ከመቶ እድገት እያሳየ ተስፋ ሰጪ ክንውኖች እያየን ነው። የዚህ እቅድ የትኩረት አቅጣጫዎች ደግሞ ስናይ በግብርናና ገጠር ልማት፣ በኢንዱስትሪ፣ በመሰረተ ልማት፣ በማህበራዊና ሰብዓዊ ልማቶች እና በሌሎች ትላልቅ ጉዳዮች ላይ ያተኮረ ነው። ስለዚህ ለዚህ ጂቲፒ ትግበራ መንግስት ገንዘብም የሰው ኃይል አቅርቦቱም በብዛት ያስፈልገዋል ማለት ነው። ስለዚህ ገንዘቡ እንዳለ ሆኖ የሰው ኃይል አቅርቦት ስናይ ነው ማማላት የምንችለው ከተባለ ያው በዩኒቨርሲቲዎች በኩል ነው። ስለዚህ መንግስት የከፍተኛ ትምህርት ተሳትፎ ለማሳደግ የዩኒቨርሲቲዎች ቁጥር እና የዩኒቨርሲቲዎች የቅበላ አቅም ከጊዜ ወደ ጊዜ እንዲያድግ ትላልቅ ጥረቶች አድርገዋል። በተሰሩ ጥረቶች መሰረት ደግሞ በአሁኑ ሰዓት ወደ ሰላሳ አንድ የሚጠጉ ዩኒቨርሲቲዎች አሉ። የሚቀበሉት የተማሪ ቁጥርን በጣም ብዙ ነው። ግን ከእነዚህ ዩኒቨርሲቲዎች ብዙ ተማሪ ቢመረቁ እንኳ እስካሁን ድረስ ግን በእቅድ ያስቀመጥናቸው ነገሮች አረጋግጠናል ማለት አይቻለም። ስለዚህ ጠቅልል ባለመልኩ ከዩኒቨርሲቲ የሚመረቁ ተማሪዎች ቁጥራቸው ከጊዜ ጊዜ በጊዜ እየጨመረ ነው። ግን ኢኮኖሚ ውስጥ ለእነኝህ ምሩቃን መቅጠር የሚያስችል ስራ የማመንጨት አቅም አለው ወይ የሚል ጥያቄ መነሳቱ ተገቢ ነው። ስለዚህ አሁንም ይችላል ወይ አይችልም ከማለቴ በፊት እስኪ በኢትዮጵያ ባለፈው አምስት ዓመታት በተለይ በአንደኛው ዙር የእድገትና ትራንስፎርሜሽን እቅድ ውስጥ ምን ስራዎች ተሰርተዋል? የስራ ዕድሉስ ምን ይመስላል? ከሁለት ሺህ አስር አስራ አንድ እስከ ሁለት ሺህ አስራ ሁለት አስራ ሶስት በፈረንጅ አቆጣጠር የመንገድ ስራ ፈጻጸም ስናይ በጠቃላይ በሀገር ደረጃ የተሰራው አርባ ሶስት ከመቶ ነው። ስለዚህ ከአምስት አመት እቅዱ አንጻር ሲታይ ላለፉት ሶስት አመታት የተሰራው ይሄ ነው ማለት ነው። በዚህ ዙሪያ ዋናው መርህ የመንግስት በመንገድ ስራ የውስጥ አቅም ማሳደግ የሚል ነው። ስለዚህ በመንግስት ስራ የውስጥ አቅማችን ማሳደግ አለብን ካለ መንግስት ከዩኒቨርሲቲ ተመቀው የሚወጡ ተማሪዎች የመቀጠር እድላቸው ሰፊ ነው ማለት ነው። ለዚህም አንዳንድ መረጃዎች ላቅረብ ከአጠቃላይ የመንገድ ፕሮጀክቶች የሀገር ውስጥ ኮንትራክተሮች ሽፋን በሁለት ሺ አስራ አንድ አስራ ሁለት ዓመተ ምህረት የፈረንጆች ስልሳ ሶስት ፐርሰንት ነበረ። ከአንድ ዓመት በኋላ ወደ ስልሳ ስድስት ፐርሰንት ከፍ ብለዋል። ግን አሁንም ክፍተት አለው ነው የሚለው ፍላጎት አለ። በዚህ ዙሪያ ሌላ በዚህ ዙሪያ የሚያጋጥሙን የምናጣቸው ችግሮች አሉ። አንደኛ የሀገር ውስጥ ኮንትራክተሮችና አማካሪ ድርጅቶች የአቅም ውስንነት አለባቸው። ሁለተኛ በአጠቃላይ በዚህ ሙያ የሰለጠነ የሰው ሀይል በቂ አይደለም። ሌላ ባለሙያዎች ያስመረቅናቸውም ከስራ እየለቀቁ ወደ ግላቸው እየገቡ ነው የሚገኙት። ስለዚህ ከመንግስት ስራ ለቅቀው ወደ ራሳቸው ስራ ሲሄዱ ያው መንግስት በእነሱ ምትክ ሌላ አዳዲስ ምርቋን መቅጠሩ አይቀርም ማለት ነው። ስለዚህ በአጠቃላይ ምንድን ነው የመንግስት በእድገትና ትራንስፎርሜሽን እቅድ ዘመኑ ትላልቅ ፕሮጀክቶች አሉት። አንኳር ፕሮጀክቶች ስኳር ፋብሪካዎች፣ ግድቦች፣ መንገዶች፣ ትላልቅ ኢንዳስትሪዎች አሉት። ስለዚህ የተለያየ ሙያ ነው የሚፈልጉት እና ያስመረቅናቸው ተማሪዎች በቀጥታ በመንግስት ስራ በመንግስት መዋቅር ተቀጥረው ይሰራሉ ማለት አይደለም። ኢኮኖሚው እድገቱ ራሱ የፈጠረው ብዙ እድል ስላለ የግላቸው የመስራትን እድሉ አላቸው እና በዝተዋል ለማለት ከባድ ነው። ግን ቁጥራቸው እየጨመረ የመጡትና ስራ ማግኘት ያልተሳካላቸው ብዙ የዩኒቨርስቲ ምሩቃን እንዳሉ ነው የምንሰማው። ስራ ካለ ለምን ተመራቂዎች ስራ ሊያገኙ አልቻሉም? አሁንም ለምን ስራ አጥነቱ ከፍ እንዳለ ይገኛል? አቶ መሐመድ። ምናልባት አሁን ከተነሳው አንጻር ቀደም ሲል አቶ ባህረ እያነሱትን አስተያየት የሀገሪቱ እድገት የሚፈጥረው የስራ እድል አለ በገበያው ላይ ይሄ የስራ እድል በመንግስት የልማት ፍላይ ብቻ አይደለም የግሉ ሴክተር አለ ከዚያም በተጨማሪ ምሩቃኑ በራሳቸው የሚፈጥሩት የስራ እድል አለ ይሄ ሰልፍ ኤምፕሎይመንቱ በመንግስት አስፈላጊው ድጋፍ እየተደረገላቸው በግል እንዲንቀሳቀሱ በግል ስራ ፈጣሪ ሆነው እንዲሰሩ የሚደረገው ጥረት አለ እንግዲህ ቀደም ብሎ ከተነሳው አንጻር የመንግስት ዋነኛ ኃላፊነት መነሻ የዜጎችን አቅም የማጎልበት የሰው ሀብት ልማቱን በውጤታማነት የመፈጸም ስራ ሆኖ ምሩቃኑ በትምህርት ቤት ውስጥ እያሉም ከትምህርት ቤት ሲወጡም በገበያው ላይ ተወዳዳሪ የሚሆኑበትን ከስርዓተ ትምህርት ቀረጻ ጀምሮ ስነልቦናቸውን እንዲሁም ደግሞ ክህሎታቸውን አመለካከታቸውንና እውቀታቸውን የማጎልበት ስራ የመንግስት ኃላፊነት ነው። ይህም እየተሰራ ያለበት ሁኔታ ነው ያለው። ምናልባት ከተነሳው ጥያቄ አንጻር ገበያው ላይ በርካታ ምሩቃን ይመረቃሉ፣ ነገር ግን በርካታ سفرات على ملوك إياتي. أولينوري شلال من أربعة. የተመረቀው ሁሉ ስራ ያገኛል ማለት አይደለም። ይሄ ነባራዊ ክስተት ደግሞ በኢትዮጵያ ውስጥ በዚች ታዳጊ ሀገር ውስጥ ብቻ ያለ አይደለም። በሌሎች አደጉ አገሮችም ሊያጋጥም የሚችል እያጋጥምም ያለ ክስተት በመሆኑ እንደ መሰረታዊ ችግር ግን ሊነሳ የሚገባው ለዚህ ምክንያት ከተሞች አካባቢ ተመርቀው የሚወጡ ምሩቃን ወደ ገጠር ተንቀሳቅሰው አርሶ አደሩ ውስጥ ገብተው የመስራት ፍላጎታቸው አነስተኛ ነው። ስራ የማማረጥ ችግሮች በተጨባጭ ከምሩቃኑ የሚታዩ ጥናቶችም እያረጋገጡት ያለ ነባራዊ ችግር ነው ብሎ መውሰድ ይቻላል ይህንን እንግዲህ መንግስት ምናልባት ይህን ችግር ለመቅረፍ የስራ ባህሉን የመቀየር ስራ የተለያዩ ስልጠናዎችን የመስጠት ድጋፎችን የመስጠት ስራ ከመንግስት በኩል በመደበኛው ትምህርት በተጓዳኝ ይህንን ስራ መስራት ይጠይቃል ብዬ ገምታለሁ በአቶ መሐመድ ሀሳብ ላይ የሚጨምሩት ካለ አቶ ሙሼ ወደ ኋላ ተመልሽ አንድ ሁለት ነገር ብዬ ወደ አቶ ማመድ ሀሳብ ልመጣ እችላለሁ። በመጀመሪያ ደረጃ ቅድም የተነሳ መምህር የተነሳ ሀሳብ አለ። እንደ ባቡር፣ እንደ መንገድ ስራ የመሳሰሉ ፕሮጀክቶች ወደፊት በጂቲፒ ውስጥ እየታቀፉ በእድገት ጎዳና ሲኬድ የስራ እድሎች ይፈጠራሉ የሚል አስተያየት ነው ያቀረቡትን። ለእኔ ስራ እድል አለና ወደፊት የስራ እድል ይኖራል የሚለው ነገር የተለያዩ ናቸው። አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ እንኳን አዳዲስ ምሩቃንን በስራ የማሳተፍ እና የስራ እድል እንዲኖራቸው የማድረግ አይደለም የነበሩትንም በስራ እድል ውስጥ የማሳተፍ አቅም ያለው ኢኮኖሚ አይደለም። ኢትዮጵያ ውስጥ የፈጠረው የተሻሻለ ነገር አለ፣ ይሄ የማይጠረጠር ነገር ነው። ግን የተሻሻለው ነገር እውነትም የተመረቁትን ተማሪዎች በሙሉ በስራ ውስጥ ቢያንስ አብዛኛውን በስራ ውስጥ ተሳትፎ እንዲኖራቸው ማድረግ የሚችል ነው የሚለው ነገር በራሳቸው መልስ ያገኘ ይመስለኛል። አቶ መሀመድም ቢሆን ያው ሲያነሱ ሁሉም ሰራተኛ መቀጠር የለበትም የሚለው አስተሳሰባቸው አገሪቱ ውስጥ በበቂ ሁኔታ የተደረቀትን አቅፎ መሄድ የሚችል አቅም የለም የሚለውን ነገር ነው። መልስ የሚሰጠኝ ከዚህ በፊትም በተደጋጋሚ እንደተመለከት ነው። አንዳንድ ጊዜ ከሙያቸው ውጪ ሰዎች እንደ መንገድ ስራ ባሉ እንደ ኮብልስቶን ስራ ባሉ በአነስተኛና ጥቃቅን እየተደራጁ ከወሰዱት ሙያ ውጭ ባሉ ስራዎች ውስጥ ሲሳተፉ ኖረዋል። አንዱ መሰረታዊ ችግር ይሄ ነው። ሁለተኛው አብዛኛው በኢትዮጵያ ውስጥ መንግስት የሚይዛቸው ፕሮጀክቶች ቋሚ የስራ እድል ተደርገው ስለሚወሰዱ እና እነዚህ ፕሮጀክቶች ሰራተኛውን ተማሪውን በተወሰነም ደረጃ የስራ እድል ስለሚሰጡት ይሄ የተለየ ግምት ተሰጥቶት ነው የሚወራው ነገር ግን ፕሮጀክቶች ዘለቄታ ያላቸው ባለመሆናቸው ኢትዮጵያ ውስጥ ያለው አጠቃላይ ሀገሪቱ ኢኮኖሚ ትኩረቱ በኮንስትራክሽን ዘርፉ ላይ ነው ያለው። ያ ማለት ሌሎች ባለሙያዎችን በተለያየ መንገድ የሚመረቁትን ፈጽሞ የረሳና ከግምት ውስጥ ያስገባ አይደለም። ይህ በራሱ የሚፈለገውን የሰው ሀይል ወደ ስራ እድል ለማምጣት የሚችል ነገር እንደሌለ ነው የሚጠቁመው በእኔ እምነት። ስለዚህ በአንድም ሆነ በሌላ መንገድ ሁለቱም ተወያዮች ያቀረቡትን ሀሳብ በቅጡ ለተመለከተውና ለመረመረው ሰው ክፍተቱን የሚያሳይ ነው እና አለ የለም የስራ እድሉ የሚለው በስራ ጦት ከሚኖረው ማህበረሰብም በላይ በሙያ ውስጥ የነበሩ ሰዎች የገለጹት በቂ ነው ብዬ ነው የማምነው። እና አሁን ያለው ተጨባጭ ኢኮኖሚ ሁኔታ በአብዛኛው በሀምሳ ፐርሰንት ጂዲፒውን ማጠናቀቅ የቻለ ኢኮኖሚ ነው። ይሄ ማለት ደግሞ በእቅድ ተይዞ የስራ እድል ያገኛሉ ተብሎ ወደ ትምህርት እንዲገቡ የተደረጉትን ሰዎችም በከፊልም ማስተናገድ የሚችል አለመሆኑን ያሳየ ነው። ኢትዮጵያ ውስጥ እንደተለመደው ሁሉም ነገር ከገጽታ ግንባታ ጋር ተያይዞ ነው የዛን ነገር ማሻሻጫ ሆኖ ስለሚቀርብ ቁጥሩ የሚፈለግበት ሁኔታ አለ። ቁጥሩ ትልቅ መሆኑ ለምሳሌ አሁን የስልክ ተጠቃሚው አጠቃቀም ስርዓቱ፣ ወይንም ስልክ የመጠቀም እድሉ የተመቻቸና የተሟላ ነው የሚል ሳይሆን ስልክ የያዘ ሰው ስንት ነው የሚል ቁጥር ለአበዳሪ ድርጅት ወይንም ደግሞ ለአጋር መንግስታት ወይንም ደግሞ ለፕሮፓጋንዳ መጠቀሚያ እንዲውል ነው የሚደረገው። ኢንተርኔት ስንል ምን ያህል ሰው ኢንተርኔት ፔኔትሬት አድርጓል? የሚለውን ነገር ቁጥሩን መውሰድ ነው እንጂ የሚፈለገው ኢንተርኔት በስርዓት እየሰራ የሚፈለገውን አገልግሎት እየሰጠ ነው የሚል አይነት አይደለም። ስለዚህ ለእኔ ተማሪዎቹ ዓለም አቀፍ ማህበረሰብ ኢትዮጵያን የሚያይበት ገጽታ እንዲለወጥ ቁጥሩን የመጨመርና የማሳደግ ነው እንጂ የተፈለገው ያህል ሰው ወደ ትምህርት ቤት ገብቶ ኢኮኖሚው ሊሸከም እንደሚችል በቂ ጥናት እየተደረገ አይደለም። ይሄ ከቅድም አሳቢ ጋር የሚቃረል ሊመስል ይችላል። አይደለም። ኢትዮጵያ ውስጥ ያለው ኢኮኖሚ መሸከም የሚችለው አዲስ በሙያ የተካነ ኃይል አሁን ወጣው ካለው ጋር የሚመጣጠን አይደለም ማለት ነው። ግን ኢትዮጵያ የሚያስፈልጋት መማር የሚገባው ማህበረሰብ ይሄ ብቻ አደለ። ከዚህም በላይ እጥፍ መሆን አለበት። ሶስተኛውና መሰረታዊ ነገር አድርጌ የማነሳው መንግስት በአብዛኛው በኢኮኖሚ ውስጥ ያለው ተሳትፎ እጅግ በጣም ትልቅ ከመሆኑ የተነሳ የግል ዘርፉ ቀጣሪ ለመሆን የሚችልበት እድል በጣም የተመናመነ ነው። የፋይናንስ አቅም የተመናመነ ነው። መንግስት ከፍተኛ የፋይናንስ ፍላጎት አለው። በሚፈልገው ጊዜ ቢሮክራሲውን አልፎ መጥቶ የሚፈልገውን ስራ ለመስራት የሚያስችለው እድል የለም። መንግስት ለግል ሴክተሩ ወይም ለኢንትረፕርነሩ ምንም አይነት ፍላጎትም የለውም እና በከፍተኛ ደረጃ የመቅጠር አቅም ያለው ጉልበትም ያለው ይሄ ዘርፍ ሆኖ እያለ መንግስት ፕሮጀክቶችን ብቻ እየቀረጸ፣ ለእነዛ ፕሮጀክቶች ለፕሮጀክት ግብዓት የሚሆኑ ሰዎችን በማቅረብ ላይ መሰማራቱ ይመስለኛል መሰረታዊ ችግሩ። እና ኮንስትራክሽን ላይ ወይም በኢንጂነሪንግ ላይ የሚመሩ ሰዎች የስራ የማግኘት እድላቸው ከሌሎቹ በጣም የተሻለ ሊሆን ይችላል። በሌላው ሙያው ተመርቀው የሚወጡ ሰዎች ግን በእውነቱ ለመነጋገር አምስትም አራትም ዓመት ከስራ ውጭ ሆኖ የሚቀመጡበት ሁኔታ በበርካታ ተጨባጭ ሁኔታዎችን በመረጃ ማቅረብ ይቻላል ብዬ ነው የማምነው እና መነጋገር ያለብን እኔ እንደ መንግስት የስራ እድል እየፈጠርኩ እና እያመቻቸው የሚመረቁትን ሰዎች በሙሉ ስራ አሰጣለሁ የሚል መንግስት መቼም ቢሆን የስራ እድል ፈጠራና የስራ ጦትን ችግር ሊቀርፍም ይችላል። ምክንያቱም በቂ ሀብት፣ በቂ ጉልበትና በቂ አቅም ያለውን የማህበረሰብ አካል የሚያገል በመሆኑ ማለት ነው። አቶ ሙሼ አንስተውታል። ተመራቂዎችን ቀጥሮ በማሰራቱ ረገድ ትልቁን ድርሻ የሚሸፍነው መንግስት መሆኑ ይታወቃል። ይህን ድርሻ በመካፈሉ ረገድ የግሉ ዘርፍ ምን ያህል ተሳታፊ ነው? መምህር ባህረ መልካም። እንግዲህ አቶ ሚሄ ምንድነው ያሉት? ኮንስትራክሽን ዘርፉ ብቻ ነው መንግስት ያተኮረው። ስለዚህ ምህንድስና ተመራቂዎች ከሌሎቹ የተሻለ ዕድል አላቸው ነው። ከዛ ልጀምርና በአንጻራዊነት ከሌሎቹ የተሻለ እድል አላቸው። አዎ በአንጻራዊ እሺ ነው። ግን ኮንስትራክሽን ዘርፎ እድገቱ ሲጨምር ኮንስትራክሽን ብቻ ለብቻ ተገንጥሎ አይደለም የሄደው ነው የኔ አስተያየት። አሁን ኮንስትራክሽን ሲቪል ኢንጂነሩ ኮንስትራክሽን መሀንዲሱ ሲቀጠር አብረው ውስጥ የግዢ ባለሙያው፣ የሂሳብ ባለሙያው፣ ማናጅመንቱ፣ የኢኮኖሚ ምሩቁ አብረው የሚሄዱ ናቸው። ስለዚህ የመያያዝ ኮምፕሊመንታሪቲ ኬነቸር አላቸው ማለት ፈልጋለሁ። ሁለተኛ የግሉ ዘርፍ የመቅጠር አቅሙ የተመናመነ ነው ማለት፣ በእኔ አስተያየት እንደ እየተሻሻለ ነው። በአሁኑ ሰዓት የምንፈልገውን ያህል ነው አይደለም እሱ አጠያያቂ ነው አደለም፣ ግን እየተመናመነ ግን አደለም። ለምሳሌ እኔ ኢኮኖሚክስ መምህር ነኝ። በኢኮኖሚክስ ማናጅመንት፣ አካውንቲንግ ዙሪያ በቢዝነስ ፊልዶች የምናስመርቃቸው ተማሪዎች አብዛኛቸው የሚገቡት በፋይናንሻል ሴክተሩ ነው። አሁን ባንኮችና ኢንሹራንሶች የግሉ የሚቀጥሏቸው የቢዝነስ ምሩቃን በጣም ብዙ ናቸው በእኔ እይታ ላለፉት ሶስት አራት አመታት እና ያስተማርኳቸው ተማሪዎች በብዛት የማገኛቸው በባንኪንግ በፋይናንሻል ሴክተሩ ነው፣ በባንክ እና በኢንሹራንሱ። ስለዚህ ሂደቱ እየተሻሻለ ነው፣ ግን የምንፈልገውን ያህል አደለም። ከዛ በላይ እንጠብቃለን ቢባል የሚያስማማን ይመስለኛል። ሌላው በኢንጂነሪንግ ዘርፉም ቢሆን በግሉ ኮንስትራክሽን አሁን በብዛት የመንግስት አይደለም የግሉ ዘርፍ ነው። ስለዚህ በብዛት ከዩኒቨርስቲ የሚመረቁ ተማሪዎች ለምሳሌ በመንግስት መዋቅር አደለም የሚቀጠሩት፣ በግል ኮንትራክተሮች ነው። ስለዚህ ይህ ምንድ ነው የሚያሳየን? መንግስት ከራሱ ውጭ ለግል ባለሀብቱ በሰጠው ትኩረት መሰረት በተለይ በኮንስትራክሽን ዘርፉ የመቅጠር እድሉ ሰፍተዋል ነው። ግን ከአቶ ሚሄ የምጋራው ነገር ግን አለ። ሁሉም ፊልድ እኩል አይነት የገበያ ፍላጎት አላቸው ማለት አይቻልም፣ ልዩነት አለ። በአሁኑ ሰዓት በምንድስና ዘርፍ እንደተባለው በተለይ በሲቪል መንድስና የሚመረቁ ተማሪዎች የተቻለ እድል አላቸው። ስለዚህ ልዩነት አለው። ግን የመንግስት ብቻ አይደለም የሚጠብቁት፣ በግሉ የመቀጠር እድላቸው ሰፊ ነው የሚል ሀሳብ አለኝ። እርግጥ እንደዚሁ ነው። የአመለካከት ችግሮች ይኖራሉ። ስራ ማግኘት በማይችሉበት ጊዜ ምሩቃኑ ከሰለጠኑበት ሙያ ባነሰ ዘርፍ መሰማራት እንደሚገደዱ ወይም ስራ ለመፍጠር እንደሚጥሩ ይሰማል። ይህ ጥረታቸው ራሱ ግን ችግር እንዳላጣው ያነጋገርናቸው ናቸው ምሩቃን ገልጸውልናል። አንዳንዶቹ የሚገጥሟቸውን የተለያዩ ችግሮች እንደሚከተለው ዘርዝረዋቸዋል። እናዳምጥ። እኔ ግራጁዌት ያደርኩት ከአዲስ አበባ ዩኒቨርሲቲ ነው። ያው ስራ ማስታወቂያ ይመጣ ይወጣል እንደ ማንኛውም ግን፣ ሰልፉን ብታዩ ያው ይዘገንም ይሻል። የሰው ብዛት ደግሞ በቃ የምትፈልጊውን አይነት ተቋም እንድትገቢ አያደርግሽም። ምንድነው ክፍት አይደለም ስራው። ስራ አጡ በጣም በዝቷል። የሚመረቀውና ያለው ገበያ ያለው ነገር አይመጣጠንም፣ አይገናኝም ማለት ይቻላል። ሌላው የመንግስት ተቋማት ላይ ደግሞ ስታመለክ ከቀበሌ ስለአንቺ የሚገልጽ ነገር ይዘሽ ነኝ ነው የምትባዩ። እኔ አሁን ለምሳሌ የእውነት ተቋም ሄጄ፣ የኦሮሞ ባል ማዕከል ሄጄ ሳመለክት ሰውየው ትቀጠራለ ግን ስለ አንተ የሚገልጽ ማለትም አባል መሆንህን ስለ አንተ የሚገልጽ ወረቀት ከቀበሌ አጽፈና ነው የምትባዩ ማለትም ሀገሪቷን እያስተዳደረ ያለው መንግሥት አባል ስለመሆንሽ የሚገልጽ ማስረጃ ማለት ነው። እና ያንን ትጠየቅ ያለሽ የመንግስት ተቋማት ላይ ስታመለክች፣ ሌላው ማለት በቀበሌ እንድትደራጅ ነው የሚያምዱሽ። ልደራጅ ብለሽ ስትሄጂ እንኳን ምንድን ነው ሀያ ፐርሰንት አንቺ ልታዋጪ እና ሰማኒያ ፐርሰንት ደግሞ እነሱ በብድር መልክ እንዲሰጡች ነው የምትደራደሪ። ቤተሰብ አስራ አምስት ወይ አስራ ሰባት አስራ ዘጠኝ ዓመት ከዛ በላይ ማስተምሮች ዛሬ ሀያ ፐርሰንት ብትጠይቂው አንቺ የምትጀምሩን ፕሮጀክት ብጠይቅ ከየት ያመጣልሻል? ኢንፍሌሽኑን ብታይ ደግሞ ሰው መኖር እያቃተው ነው። የሀገሪቷ የኑሮ ውድነት በጣም የሚገርም ደረጃ ላይ ደርሷል። አሁን ማለት ነው በሄሱበት አካባቢ ምንድን ነው የማጉላላት ነገር አለ ፌር ያለመሆን ማለት ቦታ ላይ ተወላጅ ወይም ሰው ወገን ካለ ከሴክተሩ ላይ እያንዳንዱ ከሚመጣበት ቦታ ላይ የዚያ ሰው ወገን ይገባል። ወይም በአጠቃላይ ፌር አይደለም። ሰው ስራ ልምድን ማዕከል ያደረጉ ናቸው እና ለአዲስ ሰራተኛ ወደ ስራ ዓለም ለመግባት ለሚሆን ሰራተኛ እንትን የሚሆን አይደለም፣ የሚጋብዝ አይደለም። አቶ መሀመድ፣ ምሩቃኑ ያነሷቸውን ችግሮች እንዴት ማስወገድ ይቻላል? መልካም፣ ቀደም ብዬ ለማብራራት እንደሞከርኩት የተመረቀ ሁሉ በቅበ መንግስት ስራ የመቀጠር እድሉ የለም የሚለውን አቶ ሙሼ በገለጹበት አግባብ ለማለት አይደለም የተሞከረው በየትኛውም ዓለም እንዳለው ሁሉ በሀገራችን ቁጥሩ እየጨመረ ያለውን ከፍተኛ ትምህርት ምሩቃን የመሸከም አቅም ይኖረዋል ብሎ ማንም ሰው ማሰብም ተገቢ አይመስለኝም። ነገር ግን መንግስት የሚጠበቅበት የተለያዩ የስራ እድሎችን የማመቻቸት ስራ ነው። የሀገሪቱ እድገት አቅጣጫ እየፈጠረ ያለው በርካታ የውስጥና የውጭ ባለሀብት በኢንቨስትመንት የመሰማራት እድሉ ምሩቃኑ አንዱ የስራ እድል ነው ተብሎ ይወሰዳል። ሌላው ቀደም ብሎ በአቶ ባህረ የተገለጸው የተለያዩ ስራ ፈጥረው በተለያየ መስ የመሰማራቱ በራሱ በመንግስት የማማከርም፣ የብድር አገልግሎትን በማቅረብ ምቹ የስራ ቦታ በማመቻቸት ሌሎችም ምቹ ሁኔታዎችን የመፍጠር እነዚህን አማራጮች አሟጥጦ የመጠቀም የምሩ ቃኑ የስነልቦና ዝግጅት የክህሎትም፣ የአመለካከትም ዝግጁነትን የሚጠይቅ ነው የሚሆነው። እዚህ ላይ በመንግስትም በምሩ ቃኑም በኩል ይህንን ስራ መስራት የሚጠይቅ ይመስለኛል ይገኛል ሌላው የሰው ብዛት የሚለው ይሄ እንግዲህ ጠያቂው እንደተረዳ ነው ስራን የማማረጥ ቀደም ብዬ ለመግለጽ እንደሞከርኩ ትልልቅ ከተሞች ላይ ምቹ ሁኔታ በተሟላበት ብቻ ስራን የመፈለግ ዝንባሌዎች ከምሩቃን በስፋት ነው የሚታዩት ገጠር ላይ ወጥቶ አርሶ አደሩ ጋር አውረዶችን ለመጋፈጥ የሚፈልግ ምሩቅ የለም አባልነት የሲቪል ሰርቪሱ ህግ አለ ወደ ሲቪል ሰርቪሱ የሚቀላቀል ማንኛውም ምሩቅ የሚቀጠርበት ስርዓት አለ ከምንም ከምንም ነፃ የሆነ ነው እሱ የሲቪል ሰርቪሱ መተዳደሪያ አዋጅ አለ። አምስት አስራ አምስት እዛር ዘጠና ዘጠኝ የምንለው እዛ ላይ ማንም አባል የሆነም ተቃዋሚ የሆነም ከሁለቱም ውጭ የሆነም እኩል የሚተዳደሩበትና የሚስተናገዱበት ስርዓት ነው ያለው። ምናልባት ይህ ከተፈጸመ የግለሰቦች አመለካከትና ከደንብና መመሪያው ውጭ ነው የፈጸመው ብዬ ነው የምወስደው እንጂ ማንም ሰው ዜግነት መብት አለው ተወዳድሮ ስራ የማገኘት መብት አለው ተፈላጊ ችሎታውን እስካሟላ ድረስ። ምናልባት አንዳንድ የስራ መደቦች የስራ ባህሪያቸው ሆኖ የስራ ልምድ የሚጠይቁ አሉ። ብዙዎቹ የስራ መደቦች ደግሞ አዲስ ምሩቃንን እሚጋብዙበት አለ። ይሄ በሲቪል ሰርቪሱ አጠራር ትስ አንድ የምንላቸው መደቦች አሉ። ይሄ ችግር ተብሎ ሊወሰድ አይችልም። አቶ ሙሼ አሁን በሀሳቦቹ የቀረቡበት ያለው መንገድ ችግሩን ጥልቀትና ስፋት ከግምት ውስጥ ያስገባ መስሎ አልታየኝም። ምክንያቱም የሚነሱት ምሳሌዎችም ምን ያህል አሳሳቢ በሆነ ደረጃ እያነጋገረ እና እያወያየ ያለ ጉዳይ መሆኑንም ትኩረት የተሰጠ አይመስለኝም። ምክንያቱም ለምሳሌ የግል ሴክተሩን በሚመለከት ባንክ ተጠቅሷል። እኔ የባንክ ባለሙያ ነኝ። እኔ የምሰራበት ባንክ ኢትዮጵያ ውስጥ ካሉ የግል ባንኮች ትልቁ ባንክ ነው። በአካውንቲንግ በማኔጅመንት እና በኢኮኖሚክስ በአመት የሚቀጥረው ሰው ከሀምሳ ከስልሳ አይበልጥ። በአጠቃላይ ኢትዮጵያ ውስጥ ያሉት ባንኮች ወደ ሀያ ተጠግተዋል። አሁን የግል ባንኮች በዚህ አባስቶ ስሌቱን መድረስ ይቻላል። የኮንስትራክሽን ዘርፉም ተጠናክሮ ሲወጣ የማኔጅመንትም የአካውንቲንግም ሌሎቹን ሰዎች ይቀጥራል ሲባል ለአንድ የመንገድ ስራ ፕሮጀክት ወይም ለአንድ የባቡር ሐዲድ ዝርጋታ ፕሮጀክት የሚቀጠረው የኢንጂነሪንግ ባለሙያ በመቶዎች ወይም በሺዎች የሚቆጠረው ነው። የአካውንቲንግ እና የማኔጅመንት ባለሙያ የሚቀጠረው አንድ ወይንም ሁለት ነው። ሁለተኛው የፍትሐዊነት ጉዳይ ነው። የፍትሐዊነት ጉዳይ እንግዲህ ከባለቤቱ ያወቀ ሰው ሊኖር አይችልም። ይሄ ሰው ስራ ለማግኘት በተለያየ ተቋማት ዙሪያ ሄጄ ማንነትን የሚያረጋግጥ ወይንም ለአንተ ምስክር ሊሆን የሚችል ነገር ማምጣት አለብህ ወይንም አባል መሆን አለብህ እየተጠየቅኩ ያለሁ ይላል። ይሄ ኢትዮጵያ ውስጥ የተለመደ ነገር ነው። እንኳን ስራ ፍለጋ አይደለም ዩኒቨርሲቲ ሲገባም የዩኒቨርሲቲው መመዝገቢያ ቅጽ እና የአባልነት ቅጽ አብሮ ነው የሚቀርበው። ያም ወንድሞች እህቶች፣ ልጆች አሉት ዩኒቨርሲቲ ገብቶ ቢማሩ ይሄ ነገር አልተሰራም ወይንም ደግሞ ከተሰራ የግለሰቦች ጉዳይ ነው የሚባልም አይደለም ብዬ ነው የማስበው። ቅድሚያ እድል ለማግኘት ወይንም ደግሞ ተጠቃሚ ለመሆን ሲባል የአባልነት ፎርም እየሞሉ ትምህርት ቤት ገብተው ስራ ሲጨርሱ ይንን እየተጠቀሙ ያሉ ሰዎች አሉ። ዋናው ነገር ይሄ የሚያሳየው ሌላ ነገር እኮ ኢትዮጵያ ውስጥ ከባድ የሆነ የስራ እጥረት ስላለ ይህንን ክፍተት ኢህአዴግ እንደ መንግስት እየተጠቀመበት መሆኑን ነው የሚያሳየው። ክፍተት አለ። ማንኛውም ሰው የመቀጠር እንደ ማንኛውም ዜጋ የየትኛውም ፓርቲ አባልና የትኛውም ድርጅት ደጋፊ ሳይሆን ሄዶ ለመቀጠር እንዳይችል የሚያደርገው ዞሮ ዞሮ ተመልሶ አባል ለመሆን የሚያስገድደው ሁኔታ እንደሚፈጠር ስለሚያውቅ ነው። በነጻነት የግል ዘርፍ ውስጥ ገብቶ ለመቀጠር እድሉ የለም። ዋናው ቀጣሪና ትልቁ ቀጣሪ መንግስት ነው። በመንግስት ለመቀጠርም ሰዎች ከተለመደው የእውቀት ወይንም የሙያ ወይንም የክህሎት አቅም የዘለለ የማን ደጋፊነት ጥያቄ እንደሚቀርብላቸው ይታወቃል። የግለሰብ ጉዳይ ሳይሆን ብቻ በስፋት የሚሰራበት ነገር ነው። የግለሰብን ጉዳይ ከሆነ እነዚህ የግለሰብ የሚባሉትም ተቀጥተው ፍርድ ቤት ቀርበው ይሄ ጉዳይ በወንጀል ሲያስጠይቃቸው አይተናናቅም እና የፍትሀዊነት ጥያቄ ትልቅ መሰረታዊ ችግር እንደሆነ አውቃለሁ። ሌላው እንደው የተማረውንም ኃይል ከገጠር መጥቶ እንደማይማር ከአርሶ አደሩ ወጥቶን ወደ ትምህርት እንዳልመጣ አድርጎ ማየትም ስህተት ይመስለኛል። አሁን ኢትዮጵያ ውስጥ በአብዛኛው በትምህርት ውስጥ ያለው የከተማ ልጆች ሳይሆኑ የአርሶ አደር ልጆች ናቸው። እነዚህ የአርሶ አደር ልጆች ወደ ተወለዱበት ቦታ ሄደው ለመስራት ፍላጎት የላቸውም ብሎ መውቀፍ ድሮ በነበረው ስርዓቶች ትክክለኛ ምክንያት ሊሆን ይችላል። ምክንያቱም በወቅቱ ትምህርት በጣም ለከተማውና ለከተማው አካባቢ ላለው ኃይል ብቻ የነበረ አቅርቦት ስለሆነ ወደ ገጠር ሄዶ የመስራት ፍላጎት የላቸውም፣ ስራ የለም ብለው ያማራሉ ተብሎ መናገር ይቻላል። አሁን ግን እንደዛ አይደለም ገጽታው የአርሶ አደር ልጆች ናቸው መተው የሚማሩት የአርሶ አደር አባትና እናታቸውን ችግር ለመቅረፍ ወደዛ ቦታ አይሄዱም የሚለው ነገር የችግሩን መጠንና ግዝፈት እንደው ለማሳነስ ና የችግሩን ባለቤት ሌላውን ለማድረግ እያጠነጠነ ነው የሚመስለኝ። እኔ እና ኢትዮጵያ የስራ እድል ፈጠራ መሰረታዊ ችግር የሆነባት ሀገር ነች። ይሄ የኢህአዴግ ችግርን ብቻ አይደለም። አስፈላጊውን የስራ አቅርቦት ለማምጣት የምትችል አገር እንዳልሆነች ማመን ነው የሚያስፈልገው። ና ይሄ ነገር እንደሌለ ማየት ችግሩንም እንደሌላ አድርጎ ወደ ማየት ነው የሚወስደው። ኢህአዴግ ችግሮቹን ማመን ስለማይፈልግ ሀገሮቹ የሉም ወደሚል ነገር ነው እንዲያመራ ያደርገ ያ ደግሞ የማህበረሰቡን ጉልበትና አቅም ተጠቅሞ እነዚህን ችግሮች እንዲፈታ አግዘው መሻሻሎች አሉ። አዎ የተባሉት መሻሻሎች ግን በቂ አይደሉም። ስትራቴጂዎች ወይንም ደግሞ ፖሊሲዎች ወይም የፖሊሲ አቅጣጫዎችን መቅረጽ ላይ ነው ትኩረት መሰጠት ያለበት። አቶ ባህረ የትምህርቱ ዘርፍ የተጠበቀውን ያህል ውጤታማ እንዲሆን በርካታ ምሩቃንም ለስራ አጥነትና ለስደት የሚዳረጉበትን ችግር ለመቀነስ ምን አይነት መሻሻል ሊደረግ ይገባል? የተፈለገውን ሁሉ ቢሰራም ስራ አጥነት ዜሮ ማድረግ አይቻለም። መነጋገር ያለብን መጠኑ ላይ ነው። ስለዚህ ለመቀነስ አንደኛ የኢኮኖሚ እድገቱን ማስቀጠል መቻል አለበት መንግስት። ምክንያቱም የኢኮኖሚ እድገት ራሱ የሚፈጥረው ስራ አለ። እድገት ካለ የኢንቨስትመንት ፍሰቱ ይጨምራል። የሀገር ውስጥ ኢንቨስትመንት ይሰፋል። የውጭ ሀገር ኢንቨስትመንት ይሰፋል። ስለዚህ ይሄ የሚፈጥረው የስራ እድል ይኖራል። ሁለተኛ መንግስት አሰራሩን መፈተሽ መቻል አለበት። አሁን ብዙ ጊዜ ችግር የሚፈጠረው አንድ ሰው ይመረቅና ኤክስፔክት የሚያደርገው ዩኒቨርሲቲ ያለ ብዙ ነገር ነው። ከወጣ በኋላ ግን የሚያጋጥመው ነገር ያው የተለየ ነው። ሁላችን እናውቀዋለን። የመንግስት ቢሮክራሲ ውጣ ውረድ ይበዛበታል። አሁን ብድር ይሰጠን ይላሉ። ብድር በጊዜው ላይሰጣቸው ይችላል። በጊዜው ካላገኙ እንግዲህ ተማሪዎች ተስፋ መቆጥ ወደ ስደት ምናም መሄዳቸው አይቀርም። ስለዚህ መንግስት በዚህ ዙሪያ ያለው ልጁም እንዳለው ያው የፓርቲ አባልነት ምናምን የሚባለው መንግስት ይህን አሰራር መፈተሽ አለበት። አሁን ዩኒቨርሰበሩ ይጋጫል። አቶ መሀመድ ይመ ሲቪል ሰርቪስ ሲቀጠሩ እንደዚህ አይነት ክራይቴሪያ የለም ነው፣ ልዩ ደግሞ በተግባር አለ እያለ ነው። ስለዚህ በዚህ ዙሪያ መንግስት ራሱን መፈተሽ አለበት። የሚገባውን ቦታ ለሚገባው ሰው መስጠት አለበት የሚል ሀሳብ አለኝ። አብዛኛው ተማሪ የመስክ ስልጠና ይፈልጋሉ። ግን በትክክል ፊልድ ወጥተው ይሰራሉ ወይ? ስለዚህ ፊልድ ወጥተው እነሱን ሱፐርቫይዝ የማድረግ እርዳታ የመስጠት እድላቸው በእኔ እይታ በጣም ደከም ያለ ይመስለኛል። ስለዚህ መስተካከል አለበት። የስራ ፈጠራ ክሎት ማሳደጊያ ስልጠና ገና ሳይመረቁ ተማሪዎች ቢሰጣቸው አትሊስት ሀሳቡን ይዘው ቢወጡ መልካም ነው። ሌላ ስራ መናቅ የለባቸውም። አሁን ብዙ ጊዜ ኢንጂነሪንግ የተመረቀ ተማሪ እንዴት ብሎ ነው ኮብልስቶን የሚሰራው? ብዙ ጊዜ የሚነሳል አወያይም ነው። አሁን በእኔ እይታ ለመጀመሪያው ይገርማል ግን በኮብልስተን እድሜ ልክ ስራ እየተባለ አይደለም። የኮብልስተን እድሉ ካገኘው ለተወሰነ ጊዜ ይስራና ካፒታሉን አከማችተው ወደ ሙያ ዘርፍ መቀየር ይችላል። ኢንጂነሪንግ ከነበረ የተወሰነ ገንዘብ ይዘው ኮንትራክተር መሆን ይችላል። እንደዚህ አጋጣሚ አለ። ስለዚህ መነሻው ብቻ አይደለም ማየት ያለብን መድረሻውን መታየት አለበት ሚል ሐሳብ አለኝ። አድማጮቻችን፣ ለውይይት የተያያዘልን ጊዜ ወደ ማብቃቱ በመቃረቡ በውይይታችን የተሳተፉትን አቶ መሐመድ ሰይድ፣ መምህር ባህረ ገብሩን እንዲሁም አቶ ሙሼ ሰሙን ከልብ እያመሰገንን የዛሬውን ውይይታችንን እዚህ ላይ እናበቃለን። እስከሚቀጥለው በደህና ቆዩን።